ሰላም ጤና ይስጥልን። እንደምን ሰንብታችኋል? የዋዜማ የፖድካስት አድማጮቻችን፣ ይህ ሳምንታዊው በነገራችን ላይ መሰናዳችን ነው። ከዋዜማ ብትሰሙት ይጠቅማል ያለውን ቁም ነገር ለዛሬም ማሰናድተን ይዘንላችሁ ቀርበናል። ዋዜማን በማድመጥ የምታጠፉት ጊዜም የሚያስቆጭ እንደማይሆን ተስፋ እናደርጋለን። ባለፈው ሳምንት በፖድካስት ቁጥር ሰላሳ ሰባት ስርጭታችን ላይ በኢትዮጵያ ከስድስት ወራት በኋላ ስለሚካሄደው ምርጫ አንስተን ውይይት አድርገን ነበረ። ውይይታችንን ተከትሎ በጣም በርካታ አስተያየቶችን ተቀብለናል። አስተያየቶቹ ሌሎች ሰዎችን በውይይቱ ላይ ብታካትቱ፣ ይህንን ብትመለከቱ፣ እንደዚህ ያለ ጉዳይ ብትጨምሩበት የሚሉ ብዙ ሐሳቦችን የያዙ ናቸው። ለሰጣችሁን አስተያየት እጅግ በጣም አክብሮታለን፣ ከልብ እናመሰግናለን። አስተያየቶቻችሁን አንድ በአንድ እዚህ ለማቅረብ ሁኔታው አይፈቅድልንም። ይሁንና ግን ሐሳቦቻችሁ በአንድ ላይ ሲጠቀለሉ ሌሎች በምርጫው ዙሪያ መነሳት አለባቸው የምትሏቸውን ጉዳዮች ለመጠቆም ሞክራችኋላችሁ። ይህንንም ተከትሎ ከሀገር ቤት ካሉ የተቃዋሚ የፖለቲካ ፓርቲ ተወካዮችም ጋር ሐሳብ ለመለዋወጥ ሞክረናልና በቀጣዩ ጊዜ በጉዳዮቹ ላይ ሌሎች ውይይቶችን አሰናድተን ይዘን ለመቅረብ እንሞክራለን። ይሁንና ውይይታችን ላይ ሌሎች የተሰጡ አስተያየቶችም አሉ። አንዳንዶቹ አስተያየቶች ውይይታችን ገና የመጀመሪያው ክፍል በተላለፈበት ጊዜ ስለሆነ ድንገትም የነዛ ጥያቄዎች ምላሽ በሁለተኛው ክፍል ወይም በዚህኛው መሰናዷችን ላይ ምላሽ ሊያገኝ ይችላል። አለበለዚያም ደግሞ በሚቀጥሉት ጊዜያት በምናደርጋቸው ውይይቶች እናነሰዋለን። እንደሚታወቀው በአንድ የሬዲዮ ፕሮግራም ሁሉንም ነገር አንስቶ ሁሉንም ሀሳብ አካቶ ማቅረብ አስቸጋሪ ነው። ይሁንና ግን አብይ የሆኑትን ጉዳዮች አንስቶ ውይይቱን ሌሎች እንዲቀጥሉበት ማድረግ አንዱ የእንደዚህ አይነት የሬዲዮ ፕሮግራም ውይይት ዓላማ ነውና በዚያ መልክ እንድታዩልንም ማሳሰብ እፈልጋለሁ። ከዛ ባሻገር በስፋት ዳሰሳ አድርጎ በጽሁፍ አስተያየቱን ያደረሰንን ቴዎድሮስ ያለውን እጅግ በጣም ከልብ አመሰግናለሁ። ቴዎድሮስ ከሰብአዊ መብቶች ጉዳይ ጋር በተያያዘ በርካታ ስራዎችን ከዚህ በፊት ሲያከናውን ነበረና ከዚያም ጋር በተያያዘ የታዘባቸውን በተለይም በምርጫ ወቅት ወደ መሬት ሲወረድ ያሉ ችግሮችን ከግንዛቤ በማስገባት ሰፋ ያለ አስተያየቱን አድርሶናል። አስተያየት ምስጋናችን የላቀ ነው እንግዲህ ለቴዎድሮስ ከዛ በተረፈ ከሰማያዊ ፓርቲ ከመድረክ እንደዚሁም ደግሞ ከአንድነት የፖለቲካ ፓርቲዎች አካባቢ የሰጣችሁን አስተያየቶችን እንደዚሁ ተቀብለናልና ለሱም በድጋሚ ምስጋናዬን ላቅርብ። ወደ ዕለቱ ውይይታችን ልሻገር። አሁን በኢትዮጵያ እንደሚታወቀው ያለው ሁኔታ እጅግ በጣም አስቸጋሪ ነው ሀሳብን በነጻ የመግለጽ መብት የታፈነበት እንደዚሁም ነጻ የመገናኛ ብዙኃን በሌሉበት የምርጫ ቦርድ የገዥውን ፓርቲን ዳሻው የሚያሽከረክረው የፓርቲው አገልጋይ በሆነበት እንዲሁም የፍትህ ስርዓቱ አመን የታቶ የፓርቲ ጉዳይ አስፈጻሚ በሆነበትና የሲቪል ማህበረሰብ ድርጅቶች ህልውናቸው አደጋ ላይ በወደቀበት ጊዜ ውስጥ የሚደረግ ምርጫ ዋናው ውጤት የፓርላማ ወንበር ሊሆን እንደማይገባ ወይም ደግሞ እንደማይሆን ሁሉም ሰው ይገነዘበዋል። እናም በዚህ ሁኔታ ውስጥ ምርጫው ውስጥ ገብቶ መሳተፍ አስቸጋሪ እንደሆነ ብዙ የፖለቲካ ፓርቲ አመራሮችም አባላትም ያስረዳሉ። ይሁንና ግን በዚህ አስቸጋሪ ሁኔታ ውስጥ ምርጫ መሳተፍ የሚያስገኛቸው ፖለቲካዊ ጠቀሜታዎች አሉ የሚሉ ሐሳቦች አሉና ይህ ውይይታችን በአብዛኛው የሚያተኩረው የትኞቹ ናቸው የምርጫ መሳተፍ ፖለቲካዊ ግቦች የሚሉትን የሚያነሳ ይሆናል። በሌላ ወገን ያሉ ደግሞ የገዥውን ፓርቲ የምርጫ ድግስ ከማድመቅ የዘለለ የፖለቲካ ፓርቲዎች የምርጫ ተሳትፎ የሚያመጣው አንዳችም የፖለቲካ ፋይዳ የለም፣ በኢትዮጵያ ላለው ሁኔታ ምርጫ መሳተፍ እንደ መፍትሄ ተደርጎ ወይም እንደ አማራጭ የፖለቲካ ግብ መወሰድ የለበትም የሚል ሐሳብም የሚሰጡ አሉ። እንግዲህ ይህ ሐሳብ ብዙ የሚያከራክር ነው። ብዙ ልንልለት የሚገባ ነው። በእለቱ ውይይታችን ላይ እንግዲህ ሀሳቡን አንስተን እንነጋገራለን። በውይይታችን ላይ የሚሳተፉትን እንግዶቻችንን ላስተዋውቃችሁ። እሸቱ ሆማቀኖ ከአዲስ አበባ ዩኒቨርሲቲ በሕግ የመጀመሪያ ዲግሪውን አግኝቷል። በቤልጅየም በገቨርናንስ ና ዴቨሎፕመንት ሁለተኛ ዲግሪውን ከዚያም በሀገር አሜሪካ በአለም አቀፍ ሕግ ሌላ ሁለተኛ ዲግሪ አለው። በኢትዮጵያ ውስጥ በዳኝነትና በረዳት ዳኝነትም አገልግሏል። ሌላው ተወያያችን ዳዊት ተሾመ ነው። በመጀመሪያ በኢኮኖሚክስ ከአለማያ ዩኒቨርሲቲ ከዛም በኋላ በፖለቲካል ሳይንስ ከጀርመን ሀገር ሁለተኛ ዲግሪውን አግኝቷል። ከዚህ ቀደም በኢትዮጵያ የተቃዋሚ የፖለቲካ ፓርቲዎች ዙሪያ የዳሰሳ ጥናትን ሰርቷል። በመምህርነትም ለአጭር ጊዜ ኢትዮጵያ ውስጥ አገልግሏል። ባልደረባዬ የደረሰ ጌታቸው ደግሞ ቀደም ሲል ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪውን ከዛም በኋላ ከእንግሊዝ ሀገር ሁለተኛ ዲግሪውን በኋላም ላይ እዚህ በሀገረ አሜሪካ በኬንታኪ ስቴት ዩኒቨርሲቲ የፒኤችዲ ድግሪውን ከወሰደ በኋላ በዚሁ በኬንታኪ ስቴት ዩኒቨርሲቲ ውስጥ በአሁኑ ሰዓት በመምህርነት እያገለገለ ይገኛል። እዛም በፊት በአዲስ አበባ ዩኒቨርሲቲ መምህር ነበረ። እኔ የዕለቱ የፕሮግራሙ አዘጋጅ ደግሞ አርጋው አሽኔ ከቀሪ የዋዜማ ባልደረቦቼ ጋር አብራችሁን እንድትቆዩ እጋብዛለሁ። የውይይታችን መግቢያ ማደርገው ባለፈው ሳምንት አድርገ ነው ከነበረው ውይይት ላይ በጥቂቱ ቀንጭቤ ያሰማችሁና ወደ ዕለቱ ውይይት ነው የምናልፈው። ተከታተሉ። ሀሳብን የመግለጽ በነፃነት፣ አባላትን የማሰባሰብ፣ የማደራጀት በነፃነት ሰዎች ያለ ፍርሃትና ያለ ሰቀቀን ወደ ምርጫ ጣቢያ መጥተው በልቦናቸው እንዳለ እንዲመርጡ ማድረግ እና ከዛ በኋላ ደግሞ የምርጫው ቆጠራ እንዴት ነው የሚሆነው? የምርጫ ውሳኔው እንዴት ነው መጨረሻ ላይ የሚሰጠው? ምርጫውን የሚያደራጀው የሚ ድምጽ የሚሰብስበው የሚቆጥረውና ውጤት የሚያሳውቀው ይሄ ምርጫ ቦርድ የሚባለው ድርጅት ከመንግስት ጣልቃ ገብነትና ቁጥጥር ውጪ ስላይደለ መጨረሻ ላይ የምርጫው ውጤት ኢህአዴግ እንደሚፈልገው የተቀነባበረ እና የተደራጀ ነገር ስለሚሆን ፋይዳው ምንድን ነው ብለው የሚጠይቁ ሰዎች አሉ። እኔ ከእንደዚህ አይነት ስሌት መውጣት አለብን ብዬ አስባለሁ። አድርጋው እኔ ከዚህ በኋላ ተቃዋሚ ፓርቲዎች ኢትዮጵያ ውስጥ በምርጫ ጊዜ የሚያደርጉት ቅስቀሳና እንቅስቃሴ የምርጫ ወንበር ለማሸነፍ ወይም ስልጣንን በሰላማዊ መንገድ ከኢህአዴግ እጅ ለመረከብ በሚል አይነት እንደው ነሆለል በሆነ አመለካከት ሳይሆን ለሶስት አላማ የግድ መወዳደር አለባቸው ብዬ አምናለው። አድርገው አንደኛ፣ ምንድን ነው የስርዓቱን አፋኝነትና አምባገነን የግለሰቦችን የብሔር ብሔረሰቦችን መብት የመደፈቅ እና የመጨቆን አካሄዱ በሕገ መንግስት ውስጥ የተጻፉትን ስርዓቶችና ደንቦች እያፈረሰ የመሄዱን ጉዳይ ለማሳየት ኤክስፖዝ ለማድረግ የስርዓቱን አምባገነንነት ለማሳየት የግድ ተቃዋሚዎች በየጊዜው ሙከራና ጥረት ማድረግ አለባቸው። ላሉ ኤክስፖዜ የማድረግ ኃላፊነት አለባቸው። ላለ ሁለተኛ፣ አምባገነን በሆኑ ስርዓት ውስጥ የሚንቀሳቀሱ በጠበበ የፖለቲካ ምህዳር ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎች ከማጋለጥ አልፎ የህዝቡን ብሶትና የህዝቡን በደል በስነ ስርዓት በወጉ የማጠናቀርና የመናገር ስራ አርቲኩሌት የማድረግ ስራ ይሰራሉ። አሁንም ይህ ስልጣንን ከመያዝ ኢህአዴግን ገብቶ ከማስወገድ ጋር የተገናኘ ሳይሆን በህዝቡ ውስጥ የሚንቀሳቀሱ በጣም ወሳኝ የሆኑ የዴሞክራሲ፣ የመብት የሚገርምህ ነገር የእንጀራ፣ የልማትም ጥያቄዎች አሉ። ገዥው ፓርቲ የሚገፋቸው፣ የሚደብቃቸው፣ የሚሸሽጋቸው እንደሌሉ ለማስመሰል የሚሞክራቸው እነዚህን አንኳር የሆኑ ጥያቄዎች አውጥቶ አደባባይ የማስቀመጥና ህዝቡ የሚሰማው ስሜት ይሄ ነው የሚለው ህዝቡ የሚፈልገው ነገር ይሄ ነው የሚለውን ነገር የመናገር አርቲኩሌት የማድረግ ሚና ይጫወታሉ። ሌላ የህዝቡን የለውጥ ናፋቂነት ስሜት የማነሳሳት ሰቨርት የማድረግ ከፍርሃት፣ ከጭቆና፣ ከአምባገነንነት ሰንሰለትና ቀንበር ውስጥ ሰው እንዲወጣ ቀና እንዲ እና እንዲህ ተነፍስ ዋጋ ያስከፍላል። ድብደባ አለው። እስር አለው። ቶርቸር አለው። ስም መጥፋት አለው። ብዙ የሚያልፉበት ስቃይ አለ። አሁን በቀደም እንኳን የዘጠኙ ተቃዋሚ ፓርቲዎች ትብብር መሪዎች የደረሰባቸውን ድብደባ እንግልትና ስቃይ አይተን፣ ግን ያንን በማድረጋቸው ውስጥ የተሰራ ስራ አለ ብዬ አምናለሁ። ሊያገሉ ቢያገሉ የሚያገኙት ጥቅምስ ምንድን ነው ነው ከምርጫ ራስን በማግለል ሊገኝ የሚችሉት አንደኛው የመራጭ ቁጥር መቀነስ ነው። ሌላው ሊገኝ የሚችለው ጥቅም በምርጫ ባለመሳተፋቸው በሀገር ውስጥ እና በውጭ ሀገር ተቀባይ የገዥውን ቡድን ተቀባይነት ማሳጣት ነው። የገዥውን መንግስት፣ አይ ቲንክ የአገዛዙ ተቀባይነት አገዛዙ ራሱ ተቀባይነቴ በምርጫ ከሚገኝ የህዝቡ ፍላጎት አይደለም የኔ ተቀባይነት ሌጅስነስ የሚመጣው ኢትዮጵያ ውስጥ በሚደረጉ ልማቶች ነው ወደ ሚል ካልኩሌሽን የሄደ ነው አይደል? ምንም በምርጫው ባለመሳተፋቸው ሊያገኙ የሚችሉ ውጤቶች ምንም የሉም። ኦረዲ ያሉ ውጤቶች ናቸው። ስለዚህ መታገል ያለብን ኦረዲ ላሉ ነገሮች ናቸው ወይስ ተጨማሪ በኢትዮጵያ ሰላማዊ ትግል ሂደት ላይ የተሻለ ነገን ሊፈጥሩ የሚችሉ ግቦችን ለማሳካት ነው የሚለው ራሱ አንድ ትልቅ ጥያቄ ነው። ተቃዋሚ ፓርቲዎች ሳይታስ አውቀውት ይሁን ወይም ሳያስቡት፣ እየተለመደ ያለ ነገር የታዘብኩት ነገር ስላለ እሱንም እዚህ ላይ ባነሳው፣ ምናልባት ሌሎች ማስተያየት ሊሰጡበት ይችላሉ። ምንድን ነው ተቃዋሚ ፓርቲዎች ብዙዎቹ በጣም አዲስ በቅርብ የተፈጠሩት ተቃዋሚዎች ሳይሆኑ ሌሎቹ በእድሜ ትንሽ ቢያንስ አስር አመትና ወይም ከዛ አምስት ዓመትም የሞላቸው ሌሎች ፓርቲዎችም አሉና፣ ምርጫ በደረሰ ጊዜ ብቻ ወይም ምርጫ ሊደረግ የተወሰነ ጊዜ ሲቀረው ብቻ አክቲቭ የመሆን ቴንደንሲያ ያለው እንዳልኩ፣ ይሄ ሆን ተብሎ የተደረገ ነው ወይስ ሌሎች ምክንያቶች አሉት? ብዙ ሊያከራክር ይችላል። ምንም የመወዳደሪያ ሜዳ በበቂ ሁኔታ አልተሰጠንም ከሚልም ይሁን ወይም ሌሎች ኢቨን የኢኮኖሚክ ሪሶርስ ችግሮች የሚሆኑ ሌሎች ነገሮች እንዳሉ ሆኖ ግን በዋነኛነት ምርጫ በቀረበ ቁጥር ነው የእነሱን አክቲቭ መሳተፍ የምታየው። እና እንደዛም ሆኖ ደግሞ ኢቨን ባለፈውም ምርጫ አይተነዋል፤ አንዳንዶች እራሳቸውን ለማግለልም እስከ መወሰን የደረሱ አሉ። ይሄ ለምንድን ነው የሚሆነው ብለን የጠየቀን እንደሆነ እኔ አንድ የማየው በጣም ትልቅ ችግር አድርጌ በተፎካካሪ ፓርቲዎች ላይ የማየው አንድ ትልቅ ነገር ችግር የማየው ዓላማቸውን ሆነ ሰፋ አድርጎ ያለማየት ስትራቴጂካሊ በጣም ሰፋ አድርጎ ያለማየት ነገር አያለው። ብዙዎቹ ይድረስ ይድረስ የግብር ይውጣ የሚባል አይነት አሰራራል አላረለ ዛሬ አንድ ነገር ያደርጋሉ፣ ነገ አንድ ነገር ያደርጋሉ ብ በጣም ሰፋ አድርገው የዛሬ አምስት ዓመት የዛሬ የዛሬ አስር ዓመት ወይም አስራ አምስትም ዓመት ስለሚያደርጉት መሄድ የሚፈልጉትን ቪዥን ቁጭ አድርገው የሚንቀሳቀሱት ፓርቲዎች አልመሰሉኝም፣ ብዙዎቹን ሳያቸው። ይህ ለማለት ያደፋፈረ ነገር ምንድን ነው? እስቲ ዝም ብለህ ተመልከት። ልክ የዛሬ አምስት ዓመት ምርጫው ተደርጎ ከምርጫው በኋላ ብዙዎቹ ፓርቲዎች ምንም አይነት እንቅስቃሴ አያደርጉም አንድ ወደፊት የኢትዮጵያን ሕዝብ ወደ አንድ አቅጣጫ ይዤ ልመራ ላደራጅ እችላለሁ የሚል ፓርቲ አምስት ዓመት አይበቃውም። በኔ በኔ አስተያየት አምስት ዓመት አይበቃውም። እነሱ ግን ኢሚዲየትሊ አይጀምሩም እንቅስቃሴያቸውን አይአንደርስታንድ በጣም ብዙ ችግር እንዳለባቸው ግን እንደዛም ሆኖ ግን ብዙ የመዘናጋት ነገር ታያለህ እና ይሄ ነገር ሲሪየስሊ መታየት ያለበት ነገር ነው። አሁን ከስድስት ወር በኋላ ስለሚደረገው ምርጫ ሳይሆን ማውራት ያለባቸው አንዳንዶቹ ከዛም በኋላ ስላሉት ስለሚመጡት አምስት እና አስር ዓመቶች ሰፋ ያለ ስትራቴጂክ የሆነ አስተሳሰብ አላቸው ወይ እና በተጨባጭስ ሊያደርጉት የሚችሉትን ነገር ከስድስት ወሩ ማሻገር ማለት ነው። አስበውት ያውቃል ወይ ብዬ ስጠይቅ እኔ አይዶን ነው። እናንተም የምትጨምሩት ነገር ካለ በጣም ነው የምጠራጥረው እና ይሄንን ለማለት ነው የፈለግኩት በጣም ሰፋ አድርጎ የማሰብ ነገር ብዙ ጊዜ አላይ። በጣም ትክክል አው፣ ጥሩ ሀሳብ ነው። እኔ እንደውም አንዱ የያዝኩት ጥያቄ እሱ ነው። እንግዲህ ስለ ያለው ምህዳር ጠባዋል፣ ያለው ሁኔታ የሚመች አይደለም እንላለን። ከዛ ባሻገር ግን አንዱ ሁልጊዜም የሚታየው ችግር ተቃዋሚዎች ምርጫው የሚዳረስ ሰዓት፣ በዋዜማው ተሰባስቦ ለምርጫ ለመሳተፍ መዘጋጀት፣ የአባላት ምልመላቸው በዛ አካባቢ በጣም ይጨምራል። እና ብዙ ችግሮች ናቸው ያሉባቸው። በዚህ አንፃር ምንም እንኳን የተቃዋሚ ፓርቲዎችን ለመተቸት እንደው የሞራል ልዕልና ማግኘት ይከብዳል ካለባቸው በርካታ ጫናና ችግሮች አንጻር ይሁንና ግን ራሳቸውን መለስ ብለው ማየትም እንዳለባቸው እኔም በዚህ በጣም እስማማለሁ ግን ራሳቸውን ማየት አለባቸው ስንል አብረን ልናየው የሚገባው ነገር ምን ማድረግ አለባቸው እንደ ስትራቴጂካሊ ምንድን ነው ማሰብ ያለባቸው በምርጫ የምርጫ ወንበር ብቻ አይደለም የሚያገኙት ካልን ከምርጫ ወንበር ባሻገር ያሉትን ነገሮች ለማሳካትስ የምናየው በተቃዋሚ ፓርቲዎች አካባቢ ሊስተካከሉ ይገባቸዋል የምንላቸው ብዙ ነገሮች አሉ እና እሱ ላይ እንደው ሀሳብ ካላችሁ ስ ድሉ ልስጣችሁና፣ ዳዊት እነ ደረሰ ሀሳብ ልትነግሩን ትችላላችሁ። ደረሰ ለአንተ ልስ ስ ይገርሚ፣ እኔ ሀሳብ ልስጥ አድርገው። አዎ አንተ ሀሳብ ስጥና ወደ ዳዊት እመለሳለሁ። ዳዊት ቅድም ያነሳቸው ነጥቦች አሉ። አንደኛ ውጤት ምንድን ነው ማለት ከምርጫ መሳተፍ የምንፈልገው ውጤት ምንድን ነው? አሁን ከፊታችን ካለው ምርጫ ሳይሆን የዛሬ አምስት ዓመትም አስር ዓመትም ከሚመጣው ምርጫ ምንድን ነው የምናደርገው፣ ግባችን ምንድን ነው የሚለው ላይ ግልጽ ያለ አመለካከት ያስፈልጋል ብሏል። የሚገርመው አሁን እሸቱ ምን አለ፣ እንዲያውም ለስድስት ወር ለሰባት ወር ሳይሆን ለአምስት ዓመት ለአስር ዓመት ለአስራ አምስት ዓመት መታሰብ ያለበት ነገር ነው። ስትራቴጂ፣ ስልት መንደር ያስፈልጋል። እኔ መቼስ ሁለቱም ካሉት ጋር በጣም በጣም እስማማለሁ። አርጋው፣ አንድ ምሳሌ ልስጥ። ምን ማድረግ ይችላሉ በሚለው ነገር ላይ አንድ ማድረግ የሚችሉት ነገር አለ። ምንድን ነው? ፍጹም አምባገነናዊ በሆኑ ስርዓቶች ውስጥ ህዝብን አደራጅተው የተንቀሳቀሱ የፖለቲካ ኃይሎች ሲቪል ሆነው ማለት ነው የትጥቅ ትግል ሳይሆን የሲቪል ትግል ያንቀሳቀሱ ኃይሎች ምን አይነት ቅርጽ ነበራቸው? ምን አይነት ስትራቴጂ ነበራቸው ብለው ማጥናት ይችላል። ምሳሌ ስጥ ካልከኝ ግብፅ ጥሩ ምሳሌ ነው። ግብፅ ከነፃ ከወጣበት ጊዜ ጀምሮ ከናስር ጊዜ መፈንቅለ መንግስት በኋላ ከሳዳት በኋላ ጀምሮ እስከ ባለፈው እስከተደረገው የግብፅ አብዮት ድረስ በወታደሮች የሚመራ ሀገር ነበረ። ከዛ በኋላ በዚህ በእስላም ወንድማማቾች ፓርቲ ምርጫ ባሸነፈ ፓርቲ ተይዞ ነበር። አሁን እንደገና በወታደሩ ተነጠቀ። ኃይል ግን አንድ ትልቅ አብነት የሚሆን ነገር ምንድን ነው? እንዴት አድርጎ ነው ይሄ የእስላም ወንድማማች ይባል የነበረው ፓርቲ በህግ በአዋጅ ህገወጥ ነው ተብሎ አባላቶቹ እየታሰሩ አመራሮቹ በተለይ ትልልቆቹ አመራሮች እስር ቤት ውስጥ ገብቶ በነበረ ሰዓት እንዴት አድርጎ ነው በመሬት ላይ ደጋፊዎችንና አባላትን ሰብስቦ መንቀሳቀስ ይቻላል? ይገርመሃል። ከዚህ ምርጫ በፊት ከግብፅ አብዮት በፊት በተደረገው የመጨረሻ የግብፅ ምርጫ ላይ አንድ ጊዜ አባላቱን እንደ ግልችው እንደ ግል ተወዳዳሪ አድርጎ ኦልሞስት አንድ ሶስተኛውን የግብፅ ሕግ መወሰኛ ምክር ቤት ወንበሮች ወስዶ ነበረ የእስላም ወንድማማቾች የሚባለው። አብዮቱም ሲደረግ ትልቁ ራስ ምታት በተለይ ለምዕራባውያኑ ምን ነበረ? ነፃና ዲሞክራሲያዊ ምርጫ ካደረግን የተደራጀ መሬት ላይ ያለ ሀይል እነሱ ናቸው እነሱ ይወስዱታል የሚል ነበር። ስልጣኑ እንደተባለውም ወሰዱ። አሁን መጠየቅ ያለብን እንዴት ነው ሙባረክን የመሰለ አምባገነን አፋኝ በሆነ ስርዓት ውስጥ እነዚህ ሰዎች እንዲህ አይነት ኢንፍራስትራክቸር መሬት ላይ መዘርጋት የቻሉት? አሁን ግብፅን ምሳሌ ይወስዳል። ሌሎች ሀገሮች አሉ እንደዚህ አይነት ፍፁም አምባገነናዊ በሆኑ ስርዓት ውስጥ ተቃዋሚ የሆኑ የፖለቲካ ኃይሎች ራሳቸውን አደራጅተው ከሚደርስባቸው ዱላና ድብደባ አልፈው ትክክለኛው የዴሞክራሲያዊ ሽግግር ስርዓት በደረሰ ጊዜ ጉልበት ይዘው መውጣት የቻሉባቸው ሀገሮች አሉ። አሁን ይህንን ለአብነት ነው አንድ ምሳሌ የጠቀስኩት። እና እንደዚህ አይነት ምክንያቱም ይሄ ዴሞክራሲያዊ ስርዓት እንዳልሆነ እናውቃል። አምባገነናዊ ስርዓት እንዳልሆነ እንደሆነ በግልጽ እናውቃል። ስለዚህ ይሄ ማለት ምንድን ነው? የረጅም ጊዜ ያ ፓርቲ ለምሳሌ ከሰላሳ ሶስት ዓመት በላይ እድሜ ያለው ፓርቲ ነው። የሚገርምህ ነገር ለከተማ ድሆች ነፃ ክትባትና መድኃኒት ሁሉ እያደለ አባላት ይመለመል የነበረ ፓርቲ ነው። ዝም ብሎ ስሙ የሙስሊም ወንድማማች ስለሚል መስጊዱ ሰዎችን አግኝቶ የሚመለመል ፓርቲ ብቻ ነው። በጣም የተራቀቀ አባላትን የመመልመል የማደራጀት፣ የማሰልጠን ስራ የማሰልጠን ስራ አምባገነን በሆነ መንግስት ጥላ ስር ያደረገ ፓርቲ ነው። መማር ይችላሉ እነዚህን ነገሮች። ይሄ ደግሞ ማለት ምን ማለት ነው? ለእንደዚህ አይነት ነገር መዘጋጀት አለባቸው። አንደኛ ፈላጎቱ፣ ሁለተኛ ጥረቱን ማድረግ አለባቸው። ይሄ እነሱ የሚያልፉበትን መከራ ለመናቅ ወይም ከሩቅ ሆኖ ያልሞከርነውን ነገር ለነሱ ይሄን አድርጉት ብሎ ለማለት አለ በጣም ትልቅ አክብሮት አለን። ለኢትዮጵያ ተቃዋሚ ፓርቲ መሪዎች ግን አርቆ ማየት ስትራቴጂ መንደፍ ይጠይቃል የሚለውን ነጥብ ለማስረገጥ ነው። አንድ ነገር ብዬ ልጨርስ አድርገው። ይሄ ቅድም ዳዊት ረጅም ጊዜ ሀይላቸውን የሚፈጁት እርስ በርስ ባሉ ሽኩቻዎች ነው ገዢውን ስርዓት በመጋፈጥ ላይ አይደለም ላለው አንድ ጥሩ ምሳሌ የሚሆንን እያንዳንዱ ምርጫ ሲያልቅ የፓርቲዎች ጥምረቶች ይፈርሳሉ። አዳዲስ ጥምረቶች ደግሞ የሚሰሩት አዲሱ ምርጫ ከመምጣቱ ከአንድ ዓመት ወይም ከሁለት ዓመት በፊት አሁን ብዙ የተወራለት የዘጠና ሰባት ምርጫን ስናይ ቅንጅት የሚባለው አንድነት ኮሊሽን የተፈጠረው ምርጫው ከመደረጉ ከጥቂት ወራት በፊት ነው። የሚገርምህ ነገር የምርጫው ውጤት ደግሞ እንደማይሆን ሆኖ ደግሞ ካለቀ በኋላ መሪዎቹ ከእስር ቤት ሲወጡ ደግሞ ፈረሰ። ያ ቅንጅት እና ደግሞ መድረክ የሚባል ደግሞ ተቋቋመ። መድረክም ደግሞ እንደማይሆን ሆኖ ሲፈርስ እያየ ነው ነው አሁን ስለዚህ ይሄ የሚያሳየ ምንድን ነው ለምንድን ነው የሚሰነጣጠቁት ለምንድን ነው የሚፈርሱት ለምንድን ነው መጫ ሲመጣ የሚሰባሰቡት አሁን ይሄንን ነገር በኢህአዲግ በረንዳ ላይ ብቻ ነጥፈን የምንሄደው ነገር ነው ወይ ኢህአዲግ ነው እንዲህ የሚያደርጋቸው ብለን መደምደም እንችላለን ወይስ በጣም መሰረታዊ የሆኑ የትግል ዓላማ የትግል ስሌት ወይም ስትራቴጂ እና የትግል ኮንቪክሽን ወይም የትግል መሰጠት እንበለው ኮንቪክሽን ችግር አለ። እና እነዚህን ችግሮች መቶ በመቶ የኢህአዲግ ሴራ እና ደባ ብቻ የፈጠራቸው ናቸው ማለት በእውነት ትክክል አይሆንም። ትክክል አይሆንም ብቻ ሳይሆን አይበጅም፣ ለተቃዋሚዎች እድገት፣ ለተቃዋሚዎች ስኬት፣ ለምና ለምን ዴሞክራሲያዊ ስርዓት መምጣት እንደዛ አይነት ቀን አይበጅም ለማለት ነው። አርጋው በጣም ጥሩ ሀሳብ ነው ያነሳው። ደረሰ ዳዊት ለአንተ ልስጥህ። ድሉን ስቴት እኔ አሁን ደረሰ ያነሳቸው ነጥቦች በጣም ነው የሚስማሙት። ትልቁ ነገር ምንድን ነው አድርገው በኢትዮጵያ ውስጥ የሚደረገው ትግል ባህሪ ምንድን ነው የሚለው ጥያቄ በጣም አንገብጋቢ ጥያቄ ይመስለኛል። ይህን ጥያቄ ከዚህ ጥያቄ መልስ ነው መነሳት መቻል ያለብን። በሁለት ወር፣ በሶስት ወር ትግል አንዳንድ የተቃዋሚ በኢትዮጵያ ውስጥ ያሉ አመራሮች እንደሚሉት ገዢው መንግስት መጠላል ይቻላል የሚለው ነፃና ፍትሐዊ ምርጫ ቢደረግ የሚለው አስተሳሰብ እኔ ብዙም አያስማማኝም። ረዥም ትግል የሚጠይቅ ነው። ይህን እንደ እውነት መቀበል መቻል ያለብን ይመስለኛል። ሁለተኛው የገዢው ፓርቲ ባህሪ ምንድን ነው? ጠንካራ ጎኑ ምንድን ነው? ደካማ ጎኑ ምንድን ነው? እንዴት ተደርጎ ነው በእንደዚህ አይነት ጨቋኝ በሆነ ስርዓት ውስጥ ተቃዋሚ ፓርቲዎች ህሉናቸውን የሚያስጠብቁት፣ ትርጉም ያለው ስራ ሊሰሩ የሚችሉት የሚለው ራሱ መመለስ ያለበት ነው። ይሄ ከየት ነው የሚነሳው? የፓርቲዎች የተቃዋሚ ፓርቲዎች ምን ሊሰሩ ይችላሉ በእንደዚህ አይነት ጨቋኝ ስርዓት ውስጥ የሚለው፣ ጨቋኝ ስርዓቱ ባህሪው ምንድን ነው፣ ጠንከራ ጎኑስ ምንድን ነው፣ ደካማስ ጎኑ ምንድን ነው የሚለውን ከመመለስ ይነሳል። ከዚህ አንጻር ከእንደዚህ አይነት የጨቋኝ ስርዓት ውስጥ የኢትዮጵያ ተቃዋሚ ፓርቲዎች ሀገር ውስጥ ያሉት ምን ማድረግ ይችላሉ ከምርጫው ካለፈ በኋላ የሚለውን ነገር አንደኛው የድርጅት ድርጅታዊ አቋማቸውን መፈተሽ ያለባቸው ይመስለኛል። አሁን እንዳለው በጥቂት ሊቃን የሚመራ ድርጅት ሳይሆን ህዝቡን ያሳተፈ ለህዝቡ ተደራሽ የሆነ ፓርቲ መሆን መቻል አለበት። ከእንደዚያ ሊያደርጓቸው ከሚችሉ ስራዎች አንደኛው እንደ ቀላል ምሳሌ ለመጥቀስ ያህል ሻዶ ፓርላመንታሪ ወይም ሻዶ ፓርላመንታሪ መፍጠር ለእያንዳንዱ የሚኒስቴር ከነሱ ውስጥ ሚኒስቴር መስሪያ ቤት ውስጥ ከነሱ ውስጥ በመመደብ ያ የተመደበ ሰው ለዛ ሚኒስቴር የሰራውን ስራ የክፍተቶቹን፣ ጉለቶቹን፣ የፖሊሲ ስህተቶችን እንደዚህ የሚያጋልጡ ስራዎች መሰራት አለባቸው። ተደጋጋሚ የስርዓቱ ምንነት የሚገልጽ ስራዎች በጣም አስፈላጊ ነው። አንደኛው ይሄ ነው። ሁለተኛው እኔም ያነሷት ቅድም ደረሰም ደግሞ ያለው ምንድን ነው በተቃዋሚ ፓርቲዎች እርስ በእርስ የሚደረገው ትግል መወገድ መቻል አለበት። ሃርሞናይዜሽን መፈጠር መቻል አለበት። እርስ በእርስ ስኩቻውን ነው። የፖሊሲ ልዩነታቸው እንዳለ ቢሆንም የእርስ በእርስ የህሉና መከባበር ግን ያስፈልጋል። ፓርቲዎች አሉ ብሎ በተቃዋሚ በኩል የምታየው አላስፈላጊ ፖለቲካዊ ንትርኮች መወገድ አለባቸው። ሶስተኛው ነገር እኔ ኢትዮጵያ ውስጥ ያሉ የተቃዋሚ ፓርቲዎች በምን አይነት ተጨባጭ ሁኔታ ውስጥ እንዳሉ ለሆነ በኢትዮጵያ ተቃዋሚ ፓርቲዎች ዙሪያም ለሰራሁት ጽሁፍ መረጃ ሳሰባስብ አስብ አይቻቸዋለሁ። ምን አይነት ሁኔታ ውስጥ እንዳሉ፣ በምን አይነት ሁኔታ ውስጥ እንደሚሰሩ በጣም ይገባኛል። ለዛም የከበረ ድጋፍ እና ክብር አለኝ። ግን ይህ ማለትም ማለት ነው ውስጣዊ ያለባቸውን ድክመቶች ደግሞ ማየት መቻል አለባቸው በአመራር ደረጃ በአደረጃጀት ደረጃ የስትራቴጂ ጉዳይ እነዚህ እነዚህ ነገሮችን መፈተሽ መቻል አለባቸው። ገዢው ፓርቲ በሚከፍተው በያንዳንዷ ቀዳዳ ገዢው ፓርቲ ኢንጌጅ የማድረግ ዝግጁነት ያስፈልጋቸዋል። ኢንጌጅ ለማድረግ ቀደም እሸቱ እንዳለው የረጅም ጊዜ ስትራቴጂ ያስፈልገናል። ዛሬ የትና ያለነው ነገ የት ነን? ከነገ የት እንደርሳለን? የሚለው ሌላው ምርጫ ተኮር ከመሆን ይልቅ ያ ይገባኛል። በምርጫ መሳተፍ ትርጉም ያለው ስራ ነው። ባለፈው የፓርላማ ዘመን እንዳየኑ አስራ አምስት የተቃዋሚ አባላት ፓርላማ ውስጥ ኖረውና አንድ ብቸኛ የተቃዋሚ ፓርቲ አባል በፓርላማ ውስጥ ሲኖር ያለውን ልዩነት ግልጽ ነው፣ እና በምርጫው የሚገኙ የፓርላማ ወንበሮች ትርጉም አላቸው። ትርጉማቸው ምንድን ነው? የተቃዋሚ ፓርቲዎች የህዝቡን ብሶት የሚያሰሙበት አማራጭ ፖሊሲያቸውንና የመፍትሄ ሃሳቦች የሚያቀርቡበት የመርብ ለፓርቲ ፖለቲካ ድጋሜ ነፍስ የሚዘሩበት ነው። ይሄኛው በምርጫ ወንበር የማግኘት አምስት በማስርም ሀያም የፓርላማ መቀመጫ ወንበር ብዛት ማግኘታቸው ትርጉም አለው። ግን ከዚህ በላይ መታየት አለበት። ውጤት የምንለው ምንድን ነው? ይገባኛል። የፖለቲካ ፓርቲ ትልቁ ጥያቄ ስልጣን ማዝ ጥያቄ ነው። እንደ ኢትዮጵያ አይነት በጨቋኝ ስርዓት ውስጥ ባሉ ሀገሮች ግን የተቃዋሚ ፓርቲ ድርጅቶች ያለባቸው ኃላፊነት ከዛም በላይ ነው ብዬ አምናለሁኝ። ትግሉ የፍትሃዊ የፍትህ ትግል ነው። ትግሉ የመብት ትግል ነው። ትግሉ ፈረንጆች ሊበርቲ የሚል የዛን የማምጣት ትግል ነው። ትግሉ የዴሞክራሲያዊ ስርዓት ትግል ነው። እንደ አዲስ የኢትዮጵያን የመንግስት መዋቅር ዲሞክራሲያዊ ማድረግ ነው። እንደዚህ ከሆኑ ትግሎች እንደ አዲስ በወታደሩና በመለው የለባሹና ሲቪክ መንግስት መካከል የሚገኘው ግንኙነት መኖር የሚገባውን ግንኙነት እሱን የመፍጠር ነው። እንደዚህ አይነት ትግሎች በእንደዚህ አይነት ትግል ውስጥ የፓርላማ የተቃዋሚ ፓርቲዎች ዓላማቸው በፓርላማ ወንበር መያዝ ስልጣን መያዝ ብቻ አይደለም። ከዛ በላይ የሚሄድ ነው። ለዚህ አይነት ዓላማ ለእንደዚህ አይነት ውጤት የሚመጥን ስትራቴጂ ያስፈልጋል። የሚመጥን አመራር ያስፈልጋል። የሚመጥን ስትራቴጂ እቅድ ያስፈልጋል። እርግጥ ነው በእንደ በኢትዮጵያ አይነት በጨቋኝ ስርዓት ውስጥ እነዚህ ነገሮችን ለማምጣት ሂደቱ ቀላል ነው፣ አልጋ ባአልጋ ነው የሚል አይደለም። ሂደቱ በጣም አካሚ ነው ረጅም ጊዜ የሚወስድ ነው። ግን ውጤቱ መምጣቱ የማይቀር ነው። ዴሞክራሲያዊ ስርዓት ሂደት ነው እየተባለ በሂደቱ የሚቀለድበት መሆን መቻል አይደለም ያለበት። በሂደት ውስጥ ለቀጣይ ትግሎች መሰረት የሚሆኑ ስራዎች እየተሰሩባቸው መሄድ መቻል አለባቸው። ለገዢው መንግስት ምርጫ ፕሮሲጀራል ነው። በፊት ምርጫ የሚደረገው ሌጅትሜት ለማግኘት ጭምር ነው። አሁን ግን ፕሮሲጀር ነው። ምርጫ ተደርጓል። በኢትዮጵያ ውስጥ ምርጫ ይካሄዳል። ምርጫ ከማይደረግ ከሚገኙባቸው ሀገሮች ለምሳሌ ከእንደ ኤርትራ፣ ከእንደዚህ የተለየ ሻለ ስራ የፖለቲካ ስርዓት ነው ያለው እንዲባል ብቻ ነው። ያ ነው ትክክለኛ በምርጫው ማግኘት የሚፈልገው የኢህአዴግ እንጂ ህልውናዬ የሚመጣው ሌጅትሜሲ የሚመጣው ከማስመዘገበው የኢኮኖሚ ድል ነው ነው የሚሉት። በእንደዚህ አይነት ሂደቱ ውስጥ ተቃዋሚ ፓርቲዎች ደግሞ ሊያስቀምጡት የሚችሉት ግን ምንድን ነው? በምርጫው መካሄዱ ካልቀረ በምርጫው ውስጥ የሚገኙ ውጤቶች በቀጣይ ስራዎች መሰረት ሊሆን የሚችሉ ነገሮች ማግኘት ነው ወደሚል መሻገር አለባቸው። በምርጫው ተቃዋሚዎች አለመሳተፋቸው ኢህአዴግ በጣም አጥብቆ ከሚፈልጋቸው ነገሮች አንዱ ነው። ምርጫው ዴሞክራሲያዊ ይሆናል ወይም ፍትሐዊ፣ ነፃ ገለልተኛ ይሆናል አይደለም ጥያቄው። በእንደዚህ አይነት አስቸጋሪ ውጤቶች እንኳን ተቃዋሚ ፓርቲዎች ጠንክረው ከገዢው ፓርቲ መመንተፍ ያለባቸው ዴሞክራሲያዊ ውጤቶች ናቸው የሚል ነው። እንደዚህ ነው ማየት ያለብን። ይህ ሲሆን ነው በቀጣይ ኢትዮጵያ ሀገራችንም እንደ ሀገር መቆየት የምትችለው የዴሞክራሲያዊ ስርዓት መገንባት የምንችለው። በምርጫ በመጪ ምርጫ መሳተፍ ትርጉሙ ከዚህ አንጻር ነው ማየት ያለበት። ጥሩ ዳዊት፣ ጥሩ ጥሩ ነጥቦች አንስተሃል። እንግዲህ ቀደም ሲልም ያነሳናቸው ብዙ ነጥቦች አሉ። በምርጫ ዙሪያ መነሳት ያለባቸው ሌሎች አንኳር ነጥቦች አሉ። በተለይም የተቃዋሚውን ጎራ ለብቻው ምርጫው በሚካሄድበት ጊዜም ከህብረተሰቡም ዘንድ በጣም ብዙ አስተዋጽኦ ማድረግ ይቻላል እና አጠቃላይ ውጤቱ ኢትዮጵያን ወደ ዲሞክራሲያዊ መንገድ ሊያመራት የሚችል ወይም ደግሞ በሀገሪቱ የተሻለ ስርዓት እንዲኖር የሚያደርግ ሊሆን ይችላልና በዛ ላይ ብዙ መወያየት አለብን ብዙ መነጋገር አለብን ካለፉት ምርጫዎችም የምንማራቸው ነገሮች አሉ በተለይ ደግሞ ከዘጠና ሰባት ዓመተ ምህረቱ ምርጫ እና ከውጤቱ ከዛም በኋላ ከተከሰቱት ነገሮች መማር አለብን እነዚህን ሁሉ እንግዲህ ዛሬ አንስተን አንጨርሳቸውምና ያለን ሰዓት ውሱን ስለሆነ የዛሬውን ውይይት እዚህ ጋር እንቋጭና ለዛሬ በውይይቱ ስለተካፈላችሁ እሸቱንም ዳዊትንም ባልደረባ የደረሰንም ከልብ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ለዛሬ ያሰናዳ ነውን፣ ሰማችሁ። እናንተስ ምን ትላላችሁ? ሐሳባችሁን አጋሩን። ቀደም ሲል በመግቢያ ላይ እንዳልኩት በምርጫ ዙሪያ ሌሎች መነሳት ያለባቸው በርካታ ጉዳዮች አሉ። በሌሎች የውይይት መሰናዳዎችን ላይ እናነሳቸዋለን። ሐሳብ ያላችሁ ግን ሐሳባችሁን ሳትቆጥቡ ንገሩን። አስተያየቶቻችሁን ስጡን። ዋዜማ ራዲዮ ብላችሁ በማህበራዊ ገጾቻችን በፌስቡክ፣ በትዊተር፣ ሳውንድ ክላውድ፣ ዩቲዩብ ላይ ታገኙናላችሁ። ፕሮግራሞቻችንን መስማት ትችላላችሁ። ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ላይ በጽሁፍ አስተያየቶቻችሁን ልትሰጡን ትችላላችሁ። ከዚያም በተረፈ በሌሎች የመገናኛ ዘዴዎችም ተገናኝተን ሀሳብ ልንለዋወጥ እንችላለን። እንግዲህ ውይይቱ ላይ የተካፈሉ እንግዶቼን አመሰግናለሁ። ከእለቱ ፕሮግራም ጋር አብሬያቸው የቆየሁት አርጋዋሽን የነበርኩኝ። እስከ ሳምንት መልካም ጊዜ